የኢትዮጵያ ሙስሊም ማህበረሰብ ጥያቄዎች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በሎስ አንጀለስ ከተማ በመገኘት ከኢትዮጵያውያን ሙስሊም ማህበረሰብ አባላት ጋር አገራዊ ለውጥና የህብረተሰብ ተሳትፎ በሚል ርዕስ ውይይት አካሂደዋል። ውይይቱን የተከታተለው ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ነው። ቀጣዩን ልኮልናል። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያ የሙስሊሙ ማህበረሰብ በወቅቱ ሃገራዊ ጉዳይ ዙሪያ ሰሞኑን በሸራተን ሆቴል የመሰብሰቢያ አዳራሽ ህዝባዊ ውይይት አካሂደው ነበረ። ቢላል የኢትዮጵያን ሙስሊሞች ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት በተካሄደው ህዝባዊ ጉባኤው የጀመረው በታዳጊ ህፃን በቅዱስ ቁርአን ጸሎት ነበረ። የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በተገኙበት በዚህ የምክክር መድረክ ላይ እንዳሉት ኢትዮጵያ አሁን ያለችበት ሁኔታ እጅጉን አሳሳቢ መሆኑን ገልጸው፣ አገሪቷ በተስፋና ስጋት ውስጥ መሆኗን አስረድቷል። አገሩ እንዲረጋጋ ያው በደንብ ቆም ብሎ ማሰብ ይፈልጋል። ክፍተቶችንም መልካም ነገሮችንም መሬት ላይ ያለው ነገር ከባድ ነው። አገሪቷ ታስፈራለች። ያለችበት ተጨባጭ ልክ ያው ተስፋው እንዳለ ያስፈራል። እልቂቱ፣ የእርስ በርስ ግጭቱ እኔ ሁልጊዜ ኢትዮጵያያኖች ስንባል ያ የነበረ መልካምነት፣ ያ የነበረ ጦርነት የሚባለው በተረት የምንሰማቸው ነገሮች ሀቂቃ መሬት ላይ ሲወርዱ ግን ሲፈተሹ ባድ ሆኖ ነው ያገኘ ናቸው። ያልተፈተሸ የማንነት ነበር የነበረ ቆም ብሎ ማየት ይፈልጋል። ቆም ብሎ ማሰብ ይፈልጋል። ዛሬ ወንድሙ ወንድሙን የሚያሳድድበት፣ የሚገፋበት፣ የሚገልበት ደ የሚያፈስበት ተጨባጭ ውስጥ ኢትዮጵያኖች ዛሬ እርስበርሳቸው ነው። ወራሪ የለም፣ ማን የለም። ይህንን ተጨባጭ በዚህ ጀኔሬሽን በዚህ ክፍለ ዘመን ውስጥ ማየት ያማል። የታለ አክላቃችን ያለን የሚባለው ስነ ምግባራችን፣ መልካምነታችን ያ ነገር አለን የምንባለው ነገራችን የት ገባ? ነውስ አልነበረም? መፈተሽ ይፈልጋል። ማየት ይፈልጋል። በደንብ ማሰብ ይፈልጋል። ስለዚህ እነዚህ ሁሉ ነገራቶች የጋራ ድርሻ አላቸው። አሁንም እዛ እዚህ ያለው የሆነ ኃላፊነት የሚወስደው አይደለም። የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ የምንሄደው ሂደት እንደ ሀገርም እንደ ማህበረሰብ የማይጠቅም ነው። ሀገር ሲወድቅ አብረን ነው የምንወድቀው። ሀገር ሲነሳ አብረን ነው የምንነሳ። ውርደቱ የኛ ነው፣ ድሉ የኛው ነው። እነዚህ አይነት ነገራቶች ላይ ነው ለማህበረሰብም፣ ለትውልድም ለሰው ዘር ሊጠቅም የሚችል መልካም ነገርን የማሳለፍ ኃላፊነትን የመወጣት ስራ መስራት አለብን ብዬ አስባለሁ። በዚሁ በተጠራው ሕዝባዊ የውይይት መድረክ ላይ ኡስታዝ አቡበከር በንግግራቸው ማጠቃለያ ላይም እንዳሉት ለማህበረሰባዊ የጋራ ጉዳዮች ስናስብ ከኛ ተርፈን ለብዙሀኑ መሆን እንችላለን ብሏል። እንደዚህ አይነት አሳቢዎች ናቸው አገርንም ሊያድኑ፣ ማህበረሰብንም ሊታደጉ፣ ትውልድንም ሊጠብቁ፣ ዲንንም ከፍ ሊያደርጉ የሚችሉት እነዚህ አይነት አሳቢዎች ናቸው። የጎጠኛ የቀበልያ የሆነ ጨለምተኛ የሆነ ጥቂት ነገር አንዳንዱ የሆነ ዘር ይዞ ከኔ በላይ የለም ይላል። ዛሬ አንዱ አዲስ አበባ የኔ ናት፣ ሌላው ኦሮሚያ የኔ ናት፣ እንትና የኔ ናት እየተባባሉ ሰው በአካባቢ እየተጣላ ነው። ባላ መሬት ስለ አዲስ አበባ የሚጨነቀውም ሰው ስለ አዲስ አበባ ነዋሪዎች አይደለም፣ ስለ መሬቷ ነው እየተጨነቀ ያለው። ስለ ኦሮሚያ፣ ስለ ምናምን፣ ስለ አማራ፣ ስለ ትግራይ እየተባለ መሬቷን ጥለን ሰዎቹን ረስተናል። ሰው በድህነት በረሃብ እያለቀ ነው። እነዚህን ሰዎች እንዴት ከረሃብ እናውጣቸው፣ እንዴት አዋቂ እናድርጋቸው ብሎ አይደለም ሰው እየተጨነቀ ያለው። እየተጨነቅ ያለው ለመሬት ነው። መሬት የማያየ ነው ነው አይደለም ወንድሞቻችንን ሶሪያን ተመልከቷቸው፣ የመኖችን ተመልከቷቸው። ለእነሱ አልሆነም አይደለም ሊኖሩበት መቀበሪያቸው እንኳን ሳይሆን የቀረው ስንቶቹ ናቸው? ሀብት ንብረታቸውን እየጣሉ አይናቸው ላይ እያየ ፋብሪካቸው፣ ቤታቸው፣ ልጆቻቸው፣ ስድስት ሰባት ቤተሰቦቻቸውን ጀናዛ መቅበር እንኳን ሳይችሉ ጥለው ወጥተዋል። ሜዳ ላይ እየጣሉ ይሄው ነው እኮ እሱ ነው። እንኳን ልትኖርበት ላትቀበርበትም ትችላለ። ያንተ መሬት ግን ለሌሎች መኖር ስንችል ስለ ሌሎች ማሰብ ስለ ሌሎች መጨነቅ ስንጀምር ግን አይደለም እኛ የምንኖርበት መሬት ዛሬ እዚህ እኮ ከትውልድ ቀያችሁ ወጥታችሁ ሀገር ብላችሁ አሜሪካ ላይ ተቀምጣችሁ ዜጋ ተብላችሁ እኮ እየኖራችሁ ነው። የሆነው እኮ ኖ ከፍ ሲባል የተሻለ ነገር ማሰብ ሲቻል ለሌላ የሚጠቅም ነገር መስራት ይቻላል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋውን ከሎስ አንጀለስ ካሊፎርኒያ